ከጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና የንብረት ዘረፋ በሁመራ ከተማና ጦርነቱ በነበረባቸው ከተሞች እየተፈጸመ ነው ሲሉ አንዳንድ የከተማይቱ ነዋሪ የሆኑ የትግራይ ብሔር ተወላጆች ለአሜሪካ ድምፅ ተናገሩ። አብዛኞቹ ወንዶችና ወጣቶች የሆኑ የትግራይ ብሔር አባላት ከተማዋን ለቀው ወደ ሱዳን መሰደዳቸውንና ወደ ማዕከላዊ ትግራይ መሄዳቸውን ገልጸው ከጦርነቱ መልስ ለቤተሰባዊና ለማህበራዊ ቀውስ እንዲሁም ለረሃብ እንደተጋለጡ ገልጸዋል። በህወሀት ሲፈጸሙ የነበሩ ስህተቶች አሁንም እየተደገሙ ናቸው ሲሉ ሪፖርተራችንን ያነጋግራቸው የዳንሻ ከተማ ነዋሪዎች ስሞታ አሰምተዋል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መከላከያ ሰራዊቱና የአማራ ልዩ ኃይል ከተማዋን ከተቆጣጠሩ በኋላ የዘረፋ ወንጀል መቆሙን ገልጸው፣ መንግስት የዜጎችን ደህንነት ለመጠበቅ እየሰራ እንደሆነ አመልክተዋል። ሰሞኑን ምዕራብ ትግራይ የነበረው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። ሁመራ በምዕራብ በኩል በመከላከያ ሰራዊትና በትግራይ ክልል ልዩ ኃይል መካከል ጦርነት አሊያም ሕግ ማስከበር የተባለው ዘመቻ ከተካሄደባቸው ከተማዎች ውስጥ አንዷ ስትሆን የመከላከያ ሰራዊቱ ከዳንሻ ቀጥሎ የተቆጣጠራት ሁለተኛዋ ከተማ ነች። ሁመራ በኢትዮጵያ በሱዳንና በኤርትራ ወሰኖች ላይ የምትገኝ መወቅያለች የጠረፍ ከተማ ስትሆን ነዋሪዎቿ እንደሚናገሩት የከተማይቱ ሰላም በአንጻራዊነት የተመለሰ ይሁን እንጂ ከጦርነቱ በኋላ ያድምቀቷ ደብዝዟል። ኢህአዴግ የመንግስት ስልጣን እስከተቋጠረበት 1983 ዓ ም ድረስ በጎንደር ክፍለ ሀገር ስር እንደነበር የሚታወቀው ሁመራና አካባቢው ወደ ትግራይ የተካለሉት ኢህአዴግ ስልጣኑን ከያዘ በኋላ ነበር። በመሆኑም አካባቢው ላለፉት 27 ዓመታት የአማራ የማነት ጥያቄ ስነሳባቸው ከቆዩባቸው መካከል አንዱ ነው። አሁን ህወሓት በወታደራዊ ዘመቻ መሸነፉን ፌዴራሉ መንግስት መግለጹን ተከትሎ የሁመራ ከተማ ነዋሪ በሆኑ በትግራይ ተወላጆች ላይ ትንኮሳዎችና ዝርፊያዎች እንደሚካሄዱ የሚገልጹ አሉ። እንዲህ አይነት ችግር አጋጥሞኛል ከሚሉ መካከል አቶ አስመላሽ ገብረ ኪዳን አንዱ ናቸው። ምንም ታዩ ወደ ነው ሀገሩ ተዘርፏል። ወደ ሱዳን መሄድ ሱዳን ሄደዋል። መኪና ያለው የእግር ወደ ትግራይ ሄደዋል። እንደዚያ ነው በቃ። አሁን ጸጥታ ነው። እኛ ምንፈልግ ጸጥታ ለመኖር ነው። ጸጥታ ከሌለ ምንም ዋጋ የለውም። ሀገር ሰው ከሌለ ሀገር አይሆንም። ብዙ ሰው ነው የተሰደደው። ለምንድን ነው የተሰደዱት? ፈርቶ ከጦርነት ፈርቶ ሄደዋል። እርሶ እዚህ ከተማ ነው ያሉት ኡመራ ግን ሌሎች ተሰደዋል። እርሶ እዚህ ያሉ ሌሎች ለምንድን ነው የተሰደዱት? እኛ ለጊዜው ወጥተን ነበር ከበረሃ ለምንድን ሰዎቹ ተሰደዱት? ፈርቶ ለምንድን ነው የሚፈሩት? ጦርነት ይፈራሉ። እንዴት ከጦርነት የማይፈራ? ስለ ቤተሰቦት ውስጥ ይንገሩኝ። ምን ያህል አመት እዚህ ይኖሩ? እንዴት ነው ኑሮዎት? ምንድን ነው ስራዎት የነበረው? እኔ አምሳ ዓመት ተቀምጫለሁ። ከዚህ ባይረሻ ነው የምኖር። ቤተሰባዊ አንድ ከኔ ጋር አለ። ሁለቱ ሱዳን ይሄዱ፣ ሱዳን አለሉ ተሰደው። አንዱ ፊት ብሎ ሄደ ነው፣ አንዱ ልጁ አሁን ይሄደ ነው። እኛ የብሔር ልዩነትም ልኖር ይችላል። በአጭር ጊዜ ውስጥ እንዲሆን የሚፈልጉትንም ነገር ነግረውናል። ሰላም ነው የምፈልግ። ህዝቡ የምፈልገው ሰላም ነው። መንግስት ይለዋወጣል የነበረ ነው አይኖርም። የሁለት ልጆች እናት መሆናቸውን የሚናገሩት ከአማራ ብሔር መወለዳቸውን ባለቤታቸው ደግሞ የትግራይ ተወላጅ መሆናቸውን የሚናገሩት ወይዘሮ ፋንታ ታምራት ከተማይቱ ውስጥ ባለው ስጋት ምክንያት ባለቤታቸውን ጨምሮ የተሰደዱ ሰዎች አለመመለሳቸውን ተናግረዋል። የሰፋን ስንተዳደር ነበር። ባልና ሚስት ሆነም በትዳር አለምንኖራለን። ግናም በዚህ በወቅት በተፈጠረው ችግር ባለቤቴ ወደ ስዳን ሄዳ እኔ ደግሞ መኖሪያ ቤት ቁጭ ያለው ልጆች ባለቤት ሱዳን ነው የሄደው። አዎ ያው ፍራቻ ስላለ። ለምንድን ነው ያለው ነው? እሺ አሁን እንዴት ነው? ከዛ ጊዜ ወዲህ ከተማው እንዴት ነው? አሁንማ ከተማው ሰላም ነው ያለ አንድ አንድ ዝርፊያ ስላለ፣ ግን በዝርፊያው ስጋት ምክንያት ህብረቱ ሰው አልተመለሰም። እንደገና ደግሞ ያው ህጉ አልተረጋጋም በማለት ማህበረሰቡ ወደ ሱዳንና ወደ መሀል ትግራይ ስለሄደ ሳልተመለሰም አልተመለሰም። ዝርፊያዎች ይካሄዳሉ ብረት እየተዘረፈ ነው። በዚህ ምክንያት ያው ማንኛውም ብሄር ብሄረሰብ ሲኖር ነበር። ከሌ ከሌ ሳይሆን ግማሽ ወደ ሱዳን ግራ ግማሽ ወደ መሀል ሀገር። በዛ ምክንያት ከተማው ሰው የለውም። እነን ከጎንደር ባሌን ከአድዋ እህል ውሃ አገናኝቶን ልጅ ብናፈራም ዛሬ እነም ብቻን በጎጆችን ስር እሱም በባዕድ አገር በድንኳን ትላይተን እንድኖር ተገደናል ብሏል። አብረን እየኖርን ነው። ሀያ አመት ባልና ሚስት ነን። አብረን ነው የምንኖረው። ስንት ልጆች አሏቸው? እንዴት አብሮ መቀጠል ይቻላል? ካሁን በኋላ እስቲ ስለ ሶስት ያጫውት ምንድነው መደረግ ያለው? እኛ በኑሯችን በትዳራችን እኮ ችግር የለብንም። የባለ ጉዳዮች ችግር እንጂ እኛ በኑሯችን ላይ ማህበረሰቡ በመኖር አብሮ የተፈጠረ ችግር የለም። ማህበረሰብ ምን ችግር አለበት? የመንግስትና ያለመግባባት ካልሆነ ማህበረሰብ እኮ ከቤቱ ባልናምሽ ተፋቶ ተጣልቶ ተጋሎ አይደለም የተላለ የመንግስት ያለመረጋጋት ካልሆነ ስተቀር ማህበረሰብ አሁንም እኮ አለ። አሁንም አለ በየቤት እኮ ሚስቱ የሄደች ባሏ የተቀመጠ፣ ባልየው ሄዶ ሚስቱ የተቀመጠች ማህበረሰብ እኮ አለ። ሁመራ ውስጥ አሁንም አለ እስካሁን ማለት ነው። ጦርነቱ እንዳበቃ ማንነትን መሰረት ያደረገና በትግራይ ተወላጆች ላይ የአነጣጠረ ቲንኮሳ የተፈጸመ እንደሆነ የተናገሩ ነዋሪዎች፣ የተቆለፉ ቤቶች የማን እንደሆነ የተጣራ ንብረት እየተዘረፈ መሆኑን የሚናገሩም አሉ። ልጃቸው ከተማዋን ለቆ ወደ ሱዳን መሰደርን ገልጸው ከጦርነቱ መልስ ለቤተሰባውና ማህበራዊ ቀውስ እንዲሁም ለረሃብ የተጋለጡ መሆናቸውን ወይዘሮ አሰፋሽ መኮንን የሚባሉ የሆመራ ነዋሪ ተናግሯል። በቃ። በበረከት የሚባለው ብዙ እርሻ እርሻ ነበራችሁ። ሰፊ አምሳ ሄክታር ነው የሚባለው። የትልቁት ከተማ ጥሩ ነው። አሁኑ ሁለት ቀን ሁለት ቀን ረጋ በለው። አሁን ገበያው፣ ምኑ ምኑ፣ እንቅስቃሴው ገበያ ማሪና ነው እንደተዘጋ ነው። በላይ በዚህ እንደተዘጋ ነው። ሰው የለም፣ ሰው የለም። ልጆች አሉት እርሱ አንድ ነው። እሱ ተኮች ዛማ ሰርቶ ወደ ሱዳን ግንባር አንድ ብቻ ነው። አሁን ይሰማሉ? የሱን ወሬ የሚሉት ወሬ አሁን እርሶ እዚህ እያሉ ታዲያ የእርሶ ልጅ ለምን ወደ ሱዳን ሸሽ? እኔም ናፍቄ አላየሁትም፣ አላየሁትም ዝም ብለው ወደ መሰለኝ። አረ እግዚአብሔርን ማልሽ የለም አልተቆረጠም፣ እንዳለ ነው እህል እህል ሳይቆረጥ፣ አሁን እንዴት ብለው እንትን ይላል። ስለዚህ ረሃብ ሊኖር ይችላል። በጣም በጣም በጣም በጣም ቪኦኤ በጉዳዩ ላይ የአማራና የትግራይን ብሄሮች ተወላጆች ከጎንደር ከተማ ባወያየበት ወቅት የኤርትራውያን ሀብትና እቁብ ለ20 ዓመታት አቆይቶ ከመለሰው የአማራ ልጆች የማይጠበቅ ተግባር ነው ያሉ ሲሆን ጥቃቶችና ወንጀሎች የተፈጸሙ መሆናቸውን ያረጋገጡ የትግራይ ብሔር ተወላጆች አድራጎቱ የሁለቱንም ህዝብ አብሮነት የሚጎዳ መሆኑን አሳስበው መንግስት በአስቸኳይ እንዲያስቆምም ጠይቀዋል። የውይቱ ተሳታፊ ከነበሩት ውስጥ ክሮስ ኪዳኔና አቶ አዳኔ አደምሰገድ እንዲህ ብለዋል። በእንዲህ አይነት የጦርነት ሁኔታዎች እንደዚህ ዝርፊያዎች ይጠበቃሉ። በተለይ ደግሞ በማይካድራ የተፈጸመው እንትን አሁን ባለው መረጃ ወደ ከ600 በላይ ሰው ነው ታርዶ ተገሎ ተረሽኖ ነው የተገኘ በርካታ የጅምላ መቃብር የተገኝበት ሁኔታ ነው ያለ ሁመራ አካባቢ። ይህን ሁኔታ ያየ ማንኛውም ሀይል ስሜታዊ ሊሆን ይችላል። ይሄ ግን ወቅታዊ ነው። ስለዚህ እሱን መቆጣጠር ይቻላል የሚል እንትን ያለ እና የትም አማራ ትግሬ ተብሎ ላይሆን ይችላል። እኔ አሁን መረጃዎች አሉኝ አማራ የሆኑ እዛ ሁመራ የሚኖሩ ቤት ሁሉ ተዘርፏል። የከተማው ሰው እኮ ለቆ ወጥቷል። የከተማው ሰው ለቆ ሲወጣ መከላከያ ወደ ውጊያው በሄደበት ሁኔታ የገባ ሌባ ማንንም የማንንም እንትን ሳይል ዘርፏል። ይሄ የትግራይን ተወላጆች ቤት ለብቻ ነጥሎ ተዘረፈ ወደሚል መደምደሚያ ሊያስገባ የሚችል ሁኔታ የለም። ዘራፊዎች እኛን አይወቁም። ማንም ሊዘረፍ አይገባም ሁኔታዎች ተፈጥረዋል እነኚህ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት ዝርፊያ ግን የማንም የብሔረሰቡ መገለጫ ሊሆን አይገባል የሚጠበቅ ነው ይሄ መቀሌ ለቆ ሲወጣ ወያኔ እስረኞቹ ፈቶ ነው የለቀቃቸው እስረኞቹ የተፈቱት ከተማውን ዝርፊያ ነው ያልተበረበረ ሱቅ የለም ነው የሚሉት ደውለህ እንዳረጋገጥ ነው ማለት ነው ይሄ እንኳን ይጠበቃል እንኳንስ እዚህ የጦርነት ቀጠና ያለ በተቻለ መጠን አስተዳደሮች ወረዳዎች ተዋቅረዋል ተዋቅረዋል በተዋቀረው መሰረት እዚህ ሰንሰለቱን ጠብቆ እራሱን በራሱ መጠበቅ መቻል አለበት። የትግሬውም መጠበቅ አለበት። የአማራውም መጠበቅ አለበት። ባህላችን ያልሆነውን አካሄድ ልናነግሰው አይገባል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መሆናቸውን የሚናገሩት አቶ ስማቸው ደሳለኝ መከላከያ ሰራዊትና የአማራ ልዩ ኃይል ሁመራን ከተቆጣጠረ በኋላ የዘረፋ ወንጀል መቆሙን ተናግረው ዜጎች በሰላም እንዲኖሩ መንግስት ከሁሉም የጸጥታ አካላት ጋር በትብብር እየሰራ ነው ብሏል። ይሄ የተዘረፉ ቤቶች እኛ ከገባን ሰዓት ጀምሮ ህግን ማስከበር አጠቃላይ ቤቶች ኃላፊነት ወስደን የሰላም ቀጠና ሚሊሻ በመመደብ ልዩ ኃይሉ የጸጥታ አካል አጠቃላይ በመመደብ አካባቢዎች እያስጠበቅ ነው። ምናልባት አንዳንድ ችግሮች ሊኖር ይችላሉ። ለእኛ የማይታዩ አጠቃላይ ግን እኛ ሀብት እንዲዘረፍ ህዝባችንም አይፈቅድም፣ መርሃችንም አይፈቅድም። ቪኦኤ በጎንደር ከተማ ከትግራይና ከአማራ ብሔር ተወላጆች ጋር ያደረገ ውይይት ሰፋ ያለ በመሆኑ ሙሉውን ዘገባ በሌላ ዝግጅት ይዤ እመለሳለሁኝ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም